የደቡብ ሱዳን የአማጽያን ቡድን መሪ ሚስተር ሪክ ማቻር ምክትል ፕሬዚዳንቱ ነው ተሹመው ቃለ መሀላቸውን ትላንት ሰጥተዋል። ሪክ ማቻር የአገሪቱ ምክትል ፕሬዚዳንት ሲሆኑ ለሁለተኛ ጊዜ መሆኑ ነው። ከሁለት ዓመት ስደት በኋላ ተመልሰው ከወንድሜ ከፕሬዚዳንት ሳልቫኪር ጋር አብሬ ለመስራት ዝግጁ ነኝ የሚለውን ቃላቸውን አውሮፕላን ጣቢያ ሲደርሱም አሰምተዋል። ተመልካቾች ግን ጥርጣሬያቸውን አንስተው መጪው ጊዜ ወሳኝ ነው የሚለውን አስተያየታቸውንም አብረው ሰንዝረዋል። አንደኛው የፍሬድሪሽ ኤበርት የበጎ አድራጎት ድርጅት ተጠሪ የጀርመኑ ተወላጅ ሚስተር ሄንሪክ ማይሃክ ናቸው። እንደሚመስለኝ ወሳኙ ነገር በሚቀጥሉት ሳምንታትና ወራት እንዲሁም ዓመታት ጊዜ ውስጥ የነገሮች አካሄድ ምን ይመስላሉ የሚለው ጉዳይ ነው። የእነዚህ ጊዜያት ማሳረጊያው ደግሞ የተደረሰበት ስምምነት የህዝብ ምርጫ ስነ ስርዓት ነው። እንደዚህ አይነቱን አስተያየት በአሁኑ ሰዓት የሚያነሱት ሚስተር ሄንሪክ ትልቅ መሀክ ብቻ ሳይሆኑ ሌሎች በርካታ ተመልካቾችም ጭምር ናቸው። እነሱም ምክንያት አላቸው። ሪክ ማቻር እና ፕሬዚዳንቱ ሚስተር ሳልቫ ኪር የዛሬ ሶስት ዓመት ከመሬት ተነስተው መነጋገሩን ጥለው ታዛቢዎች እንዳሉት አንዱ ሌላውን ለማጥፋት ተናንቀው ነበር። የመንግስት ግልበታ ሙከራም አድርጓል ብለው ፕሬዚዳንቱ ምክትል ፕሬዚዳንቱን ከሰው ከሥልጣናቸው ያን ያባረዋል። እሳቸውም ሪክ ማቻር ሰራዊታቸውን ሰብስበው ጦር በፕሬዚዳንቱ ላይ ከፍተው ከሁለቱም ወገን የብዙ ሰው ደም በከንቱ ፈስሰዋል። በሺና በአስር ሺህ የሚቆጠሩ ሰዎች ሞተዋል። ከሁለት ሚሊዮን የሚበልጡ የአገሪቱ ነዋሪዎችም መንደራቸውን ለቀው እንዲሰደዱም ተገደዋል። አሁን ከብዙ የዲፕሎማቲክ ንግግርና ውጣ ውረድ በኋላ ሁለቱ መሪዎች ታርቀዋል። እንደሚታወቀው ማቻር ይመለሳሉ የተባለበት ቀን በየጊዜው ተሰርዞ ተካሂረዋል። በመጀመሪያ ያለፈው ሰኞ ይገባሉ ተብሎም ነበር። ቀጥሎም ከተከታይ ሰራዊታቸው ውስጥ ስንቱን የታጠቁ ሰዎቻቸውንና የጦር መሳሪያ ይዘው ወደ ዋና ከተማው ይገባሉ የሚለው ጥያቄም ተነስቶ አወዛግቦም ነበር። ከብዙ ውጣ ውረድ በኋላም ስምምነት ላይ ተደርሶ አሁን ማቻር ወደ ሀገራቸው ተመልሰዋል። እንደሚታወቀውና በብዙ የአፍሪካ ሀገሮች የታዩት ትርምሶች እንደሚመሰክሩት ትላንት እንደ ወንድም ተቃክፈው የሚሳሳሙ ፖለቲከኞች በነጋታው ጦር መዘው በጥይት ይፈላለጋሉ። እንደገና ሄንሪክ ማይሃግ አሁን ከተሜውና ጠቅላላው ህዝብ ከነሱ ብዙ ይጠብቃል። ምንድን ነው የሚቀጥለው እርምጃ ብሎም ህዝቡ ራሱን ይጠይቃል። ሁለቱም መሪዎች የሚሰጡት ታሪካዊ መግለጫ እስካሁን ድረስ የሚያበረታታ ነው። አንድ ላይ ሆነው በጋራና በአንድነት አብረው ለመስራት የወሰኑም ይመስላል። ህዝቡና አገሪቱም ጦርነት እንደሰለቸው ሁለቱም መሪዎች አሁን የተረዱት ይመስላል። የተለያዩ የዜና ወኪሎች እንደጻፉት የማቻር ሰራዊት የጦር አዛዥ ሁለት መቶ የሚሆኑ የታጠቁ ወታደሮችን ይዞ ምክትል ፕሬዚዳንቱን አጅቦ ጁባ ከተማ ገብቷል። አከታትለው የዜና ወኪሎቹም እንደጻፉት ጁባ በውሉ መሰረት ከደረሱት አንድ ሺ ሦስት መቶ የማቻር ወታደሮች ጋር ተቀላቅለዋል። ይህም ማቻር ደህንነት እንደሆነም አብሮ ጠቅሰዋል። አሁን ሁለቱም ወገኖች ታርቀው፣ አጀንዳውም እሱ ነው፣ አብረው ለመስራት ወስነዋል። እርግጥ ብዙ ሰዎች አሁንም ቢሆን ስምምነቱን በጥርጣሬ አይን ያውታል። ተመልሶ ጦርነቱ አንድ ቀን ይፈነዳል የሚሉም ሰዎች አሉ። በእርግጥ ወደፊት ምን እንደሚመጣ አናውቅም። ግን ደግሞ ሁለቱ ወገኖች ከሽግግር መንግስቱ ዘመን በኋላ ከሁለት ዓመት በኋላ አገሪቱን ለመምራት ይፈልጋሉ። ስለዚህ የሚያበረታታ ሁኔታ አለ ብሎ ለመናገር ትንሽ ተስፋ አለ። የማነ ሚካኤል ዶቸ ቬለ ራዲዮ ጣቢያ ከበርሊን ከተማ